ኢትዮጵያ በተባበሩት መንግስታት ድርጅት ሰባት ከፍተኛ ባለስልጣናትን ከሀገር እንዲወጡ መወሰኗን ዩናይትድ ስቴትስ አውግዛለች። የኢትዮጵያ መንግስት በአስቸኳይ ውሳኔውን እንዲቀይርም ጥሪ አቅርባለች። በተመሳሳይ የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ኢትዮጵያ የድርጅቱ ኃላፊዎች በሀገር የውስጥ ጉዳዮች ጣልቃ ገብተዋል በማለት ማባረሯ እንዳስደንገጣቸው ገልጸዋል። ባለስልጣናቱ ስራቸውን መቀጠል በሚችሉባቸው መንገዶች ዙሪያ ከኢትዮጵያ ጋር እየተነጋገሩ መሆኑንም አስታውቀዋል። በዚህ ዙሪያ መሀመድ ዩሱፍ ያደረሰን ዘገባ አለ። ከዚህ ከዝግጅት ክፍላችን ከጠናከረው ዘገባ ጋር አጣምራ ስመኝሽ ቆየ እንደሚከተለው ታቀርበዋለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የኢትዮጵያ መንግስትን ውሳኔ በመቃወም ትላንት መግለጫ አውጥተዋል። አንቶኒ ብሊንከን መግለጫውን ያወጡት የኢትዮጵያ መንግስት ከተባበሩት መንግስታት ድርጅት አባላት መካከል የህጻናት መርጃ ድርጅት ዩኒሴፍ ኃላፊ የድርጅቱ የሰብአዊ ጉዳዮች የኢትዮጵያ ቢሮዎች ኃላፊዎችና ና አንድ የሰብአዊ መብቶች ጉዳዮች ማስተባበሪያ ቢሮ የቡድን ኃላፊን ጨምሮ ሰባት የድርጅቱ ሰራተኞች በሰባ ሁለት ሰዓት ውስጥ ከ ሀገር እንዲወጡ ያለበትን ውሳኔውን ካስታወቀ በኋላ ነው። አንቶኒ ብሊንከን ባወጡት መግለጫ ፕሬዚዳንት ባይደን በወሩ መጀመሪያ ከኢትዮጵያ የሰብአዊ መብት ሁኔታ ጋር በተያያዘ የኢኮኖሚ ማዕቀብ መጣል የሚያስችል ትዕዛዝ መፈረማቸውን አስታውሰው ለኢትዮጵያ ህዝብ ሰብአዊ እርዳታ እንዳይደርስ በሚያደርጉ ላይ ይህን ትዕዛዝም ሆነ ሌሎች መንገዶችን ተግባራዊ ለማድረግ አናመነታም ሲሉ ተናግረዋል። ሌሎች የዓለም አቀፉ ማህበረሰብ አባላትም በኢትዮጵያ መንግስትና ሰ ሰብአዊ እርዳታ እንዳይደርስ በሚያደርጉ አካላት ላይ ተመሳሳይ ግፊት እንዲያደርጉም ጥሪ አቅርበዋል። ብሊንከን በመግለጫቸው የመንግስታቱ ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮዎች ኃላፊ የሆኑት ማርቲን ግሪፊትስ ኢትዮጵያ በሰው ሰራሽ ረሃብ እየተጠቃች ነው ማለታቸውን ተከትሎ ውሳኔው መተላለፉን ተናግረዋል። ውሳኔው የዓለም አቀፉ ህብረተሰብ የሲቪሊያኖችን ደህንነት ለመጠበቅ የሚያደርገውን ጥረትና በአሳሳቢ ሁኔታ ውስጥ ለሚገኙ በሚሊ ች የሚቆጠሩ ሰዎች ህይወት አድን እርዳታ ለመስጠት የሚደረገውን ጥረት አደናቃፊ ነው ብለዋል። የኢትዮጵያ መንግስት የወሰደውን ሰባቱን ባለስልጣናት ከሀገር የማስወጣት እርምጃ አስመልክቶ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ ትላንት ባወጡት መግለጫ የመንግስታቱ ድርጅት እንቅስቃሴዎች ሁሉ በሰብአዊነት ባለመወገን በገለልተኛነትና በነጻነት አስኳል መርሆች የሚመሩ ናቸው ብለዋል። ጉተሬሽ አክለው የተባበሩት መንግስታት ድርጅት ኢትዮጵያ ውስጥ ምግብን፣ መድኃኒት፣ ውሃ፣ የንጽህና መጠበቂያ አቅርቦቶችን ጨምሮ ህይወት አድን እርዳታ እጅግ ለሚያስፈልጋቸው ሰዎች እያደረሰ መሆኑን ጠቁመው ኢትዮጵያ ውስጥ ያሉት የድርጅታቸው ሰራተኞች ይህንን እያከናወኑ ስለመሆናቸው ሙሉ መተማመን እንዳላቸው ገልጸዋል። የኢትዮጵያ መንግስት ከሀገር እንዲወጡ የወሰነባቸው የእርዳታ ሰራተኞች በሀገር ውስጥ ጉዳይ ጣልቃ መግባታቸውን ያስታወቀ ሲሆን ከሀገር ለመውጣት የሰባ ሁለት ሰዓታት ጊዜ ሰጥቷቸዋል። ጉዳዩን አስመልክቶ የትግራይ ክልል ፕሬዚዳንት አማካሪ አቶ ጌታቸው ረዳ ዛሬ በትዊተር ገጻቸው ባሰራጩት መግለጫ የኢትዮጵያ መንግስት ሰባቱን ከፍተኛ የተባበሩት መንግስታት ባለስልጣናት ለማባረር የወሰነውን እርምጃ አውግዘዋል። ውሳኔው መንግስት ላለፉት አስራ አንድ ወራት የሰብአዊ እርዳታ እንዳይደርስ በማድረግ አለም አቀፉን የሰብአዊ እርዳታ ና መብቶችን ህግጋት ሲጥስ መቆየቱን የሚያሳይ ነው ብለዋል። መግለጫው የኢትዮጵያ መንግስት ረሃብን እንደ ጦር መሳሪያ እየተጠቀመበት ነው ሲል ከሶ ዓለም አቀፉ ማህበረሰብ ሰብአዊ ቀውሱን ለማስቆም አስቸኳይ እርምጃ እንዲወስድ ጠይቀዋል። የሰብአዊ መብት ተሟጋቾችና የእርዳታ ድርጅቶች በኢትዮጵያ የትግራይ ክልል ላለፉት 11 ወራት ሲካሄድ በቆየው ግጭት የደረሰውን እንግልት፣ የወሲብ ጥቃት፣ ዝርፊያና ሰብአዊ እርዳታ ሰጪ መኪናዎች እንዳይንቀሳቀሱ በማገድ ሲፈጸሙ የቆዩ የመብት ጥሰቶችን ሲመዘግቡ መቆየታቸውን ያስታወቁ ሲሆን ያሳለፍነው ሰኔ የአፍሪካ ህብረት በኢትዮጵያ እየተፈጸመ ያለውን የመብት ጥሰት የሚመረምር አጣሪ ኮሚቴ ማቋቋሙን ገልጾ ነበር። በኢትዮጵያ ትግራይ ክልል ግጭት ከተነሳ አንስቶ የዩናይትድ ስቴትስ መንግስት ለግጭቱ ኃላፊነት አለባቸው ባላቸውና ምግብና መድኃኒት ለሚያስፈልጋቸው እርዳታ እንዳይደርስ አግደዋል ባላቸው ግለሰቦች ላይ ማዕቀብ እንደሚጥል አስታውቋል። የኢትዮጵያ መንግስት እርዳታ እንዲደርስ አለማገዱን በተደጋጋሚ ቢያስታውቅም የእርዳታ ድርጅቶች ግን መንግስት የበለጠ ጥረት ማድረግ እንዳለበት ተናግረዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።